ይሄ በአንድ ሰሞን ላደርገ የሚፈልገው እና መመኘ የነበረው ህልም ከሁለት ዓመት በፊት በኢትዮጵያ እያለሁ በካናዳ ያሉ ጓደኞቼ ካምፒንግ ወጥተው ቪዲዮ ሲለቁ ሳይ በጣም ነበር የቀመጡ ጉጉት የፈጠረብኝ። እናም እዛ ሄጄ እንደዚህ አይነት ቦታ መዋል ማደር፣ አዳዲስና የማላቃቸውን ነገሮች መሞከር የተመኘሁት ፈጣሪ ብሎ ከሀገር ከወጣሁ ከአንድ ዓመት ከሶስት ወር በኋላ ያኔ አየሁትን የወደድኩትን እነሱ ለስድስት ያደረጉትን ዛሬ እኔ ተጨመሬ ለሰባት አዲስና ውብ ቦታ ሄደን እናያለን።